በቡሩንዲ በስልጣን ላይ የሚገኘው ፓርቲ የሩዋንዳው ፕሬዝደንት ፖል ካጋሜ የዘር ፍጅትን ወደ አገሬ ለማሻገር ይፈልጋሉ በማለት ወንጅሏል። ሩዋንዳ የዘር ፍጅት ቤተሙከራ ነች ያለው የፓርቲው መግለጫ ፕሬዝዳንት ፖል ካጋሜ አነስተኛ ኢምፔሪያሊስት ለመሆን ከዚህ ቀደም የሞከሩትን የዘር ፍጅት ወደ ቡሩንዲ ለማሻገር ይፈልጋሉ ብሏል። የቡሩንዲ ውጭ ጉዳይ ሚኒስትር አላን ኤሜ ኒያሚትዌ ከዶቼ ቨለ ጋር ባደረጉት ቃለምልልስ ሉዓላዊነታችንንና ክብራችንን ተጋፍታለች ያሏትን ጎረቤት ሀገራቸውን በፍርድ ቤት ለመሞገት ተዘጋጅተናል ሲሉ ተናግረዋል። ሩዋንዳ እንደ ሀገር የህዝባችንን ሉዓላዊነትና ክብር መጋፋቷን የሚጠቁም ማስረጃ አለን። በማንኛውም ሰዓት በዓለም አቀፉ ፍርድ ቤት ክስ ልንመሰረት እንችላለን። ምክንያቱም ሁለቱም አገሮች የተባበሩት መንግስታት ድርጅት አባል በመሆናቸው በሰላም አብሮ ለመኖር በሚያስገድዱ ዓለም አቀፍ ድንጋጌዎች ለመገዛት ተስማምቷል። አባል አገራት ከቅኝ ገዢዎቻቸው የተላለፉ ድንበሮችን እንዲያከብሩ የሚያስገድዱ ሰነዶችና ድንጋጌዎች በጸጥታው ምክር ቤትና በጠቅላላ ጉባኤው ዘንድ ይገኛሉ። የሌሎች አገራት ድንበሮችን የሚጥሱ Which country a the country that violates the borders of another sovereign state must face trial if need be. ቡሩንዲ ከጎረቤቷ ሩዋንዳ ጋር ያላት ግንኙነት ቀድሞውን መልካም የሚባል ባይሆንም ፕሬዚዳንት ንንኩሩንዚዛ ዚዛ ለሶስተኛ የስልጣን ዘመን ለምርጫ መቅረብን ተከትሎ ከተቀሰቀሰው ተቃውሞ በኋላ ዕለት ተዕለት መሻከሩን ተያይዞታል። እንደ ቡሩንዲ ሁሉ የተባበሩት መንግስታት ድርጅትም ሩዋንዳ ከስደተኛ መጠለያ ጣቢያ እየተነሱ በመንግስቱ ላይ ጥቃት የሚፈጽሙ ተቃዋሚዎችን ትረዳለች ሲል በወረሃ የካቲት መግለጫ ወጥቶ ነበር። ገዢው ፓርቲ በዕለተ እሁድ ባወጣው መግለጫ ላይ ኃላፊው ፓስካል ኒያቤንዳ አንዳንድ የአውሮፓ አገራት ገ ገንዘብና የጦር መሳሪያ በማቅረብ ሩዋንዳ ወደ ቡሩንዲ ልታሻግረው ባቀረችው የዘር ፍጅት ውስጥ እጃቸውን አስገብተዋል ሲሉ ወቅሰዋል። በቡሩንዲና ሩዋንዳ መካከል የተፈጠረው መቃቃር አዎንታዊና ሰላማዊ መፍትሄ እየፈለግ ነው የሚሉት ውጭ ጉዳይ ሚኒስትር አላን ኤሜ ኒያሚትዌ ክስ የመመስረት ውሳኔው መቼ ተግባራዊ እንደሚሆን ግን አልተናገሩም። ውጭ ጉዳይ ሚኒስትሩ ሩዋንዳ በቡሩንዲ ላይ እየፈጸመችው ስላለው ደባ የተባበሩት መንግስታት ድርጅት መርማሪዎች ጭምር መረጃ አላቸው ሲሉ ተናግረዋል። ማስረጃ ያለን እኛ ብቻ አይደለንም። የተባበሩት መንግስታት ድርጅት አጣሪ ባለሙያዎች ጉዳዩን አጣርተዋል። ሙሉ ዘገባው በመጪው ሰኔ ይፋ ይደረጋል ብዬ አምናለሁ። አጣሪ ቡድኑ ሩዋንዳ ቡሩንዲን ለማተራመስ እንቅስቃሴ ማድረጓን የሚጠቁም መረጃ አግኝቷል። ዋነኛ ግቡ ደግሞ ፕሬዚዳንት ንኩሩንዚዛና መንግስታቸውን ከስልጣን ማስወገድ ነው። ይህ ተረጋግጧል። ከቡሩንዲ የሸሹ የመፈንቅለ መንግስት ሞካሪዎችና መሪዎች የተሸሸጉት በዚያች ሀገር ነው። በሁቱ አማጽያን የተመሠረተው የሲሲንዲዲኤፍዲዲ ፓርቲ ስልጣን የተቆናጠጠው በቡሩንዲ የእርስ በርስ ጦርነት ወቅት ብሔራዊ ጦሩን ተቆጣጥሮ የነበረው አናሳ ቱትሲዎችን በመውጋት ነው። ፓርቲው በቡሩንዲ ወደ ስልጣን በመጣ ማግስት ከፕሬዚዳንት ፖል ጋጋሜ የአርበኞች ግንባር ፓርቲ ጋር ጥብቅ ግንኙነት የነበረው ቢሆንም ወዳጅነቱ ቀስ በቀስ እየሻከረ ሄዷል።